ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መጋቢት 12 2006 ዓ ም ስርጭት ጀመረ። ጤና ይስጥልን እንደምናመሻችሁ የምሽት አስተናጋጆቻችሁ እኔ አዲሱ አበበና እኔም ሶሎሞን አባተነን። የአንድነትና የመኢአድ የውህደት ስምምነት ሳይፈረም ቀረ። የሁለቱም ፓርቲዎች ፕሬዚዳንቶች ብድግ ብለው ቆመው ለህዝቡ የሰጡት ቃል በ11 እንደምንፈራረም ፊርማ እንደሚካሄድ ወስነዋል። በአባላቱ መካከል አቶ ስዩም መንገሻ የአንድነት ዋና ጸሐፊ ናቸው የሰማችኋቸው አንድነትና መኢአድ ጉዳዩን በተመለከተ የየራሳቸውን መግለጫዎች ይፋ አድርገዋል። የአንድነት ለዲሞክራሲና ለፍትህ ፓርቲ አቶ ስዩም መንገሻን ቀደም ሲል ሰምታችኋል። ከአንድነት አቶ አበባው መሐሪም የመኢአድ ፕሬዚደንት፣ እንደዚሁ የራሳቸውን የበኩላቸውን አስተያየት ሰጥተዋል። ዝርዝር ዘገባ ይኖረናል በመጽሄት ክፍለ ጊዜ። ዋና ዋና ዜናዎቻችንስ ምን ይሆኑ? አንዲት ኢትዮጵያዊት የዩኔስኮን ሽልማት ማሸነፋቸው፣ የጠፋው የማሌዥያ አውሮፕላን አሁንም እንዳልተገኘ ቀዳሚ ናቸው። በሰዓቱ ዘርዘር አርገን እናቀርብላችኋለን። አሁን የሰዓቱን የዓለም ዜና እናሰማችሁ። የተባበሩት መንግሥታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ሎሪያን ከሚባል ዓለም አቀፍ ቡድን ጋር በየዓመቱ የሚያካሄደው ሴቶች በሳይንስ ሽልማት አንዲት ኢትዮጵያዊት አሸናፊ ሆኑ። ሳይንቲስቷን ዶክተር ሰገነት ቀለሙን ሶሎሞን አባተ ማምሻውን በስልክ አግኝቶ አነጋግሯቸዋል። ለዛሬ ተከታዩን አጭር ዘገባ አዘጋጅቷል። ዶክተር ሰገነት ቀለሙ ተቀማጭነቱ ኬንያ ናይሮቢ የሆነው የነፍሳት አካላትና አካባቢ ጥናት ዓለም አቀፍ ማዕከል በምሕፃር ኢሲፔ ይባላል ዋና ዳይሬክተር ናቸው። ዶክተር ሰገነት ከትናንት በስቲያ ረቡዕ፣ ፈረንሳይ ዋና ከተማ ፓሪስ ላይ በተካሄደው የዓለም አቀፍ ሽልማት ስነ ሥርዓት ላይ ለዘንድሮው 16ኛው የዩኔስኮና ሎሪያል ሽልማት በአሸናፊነት ከቀረቡት መካከል አንዷ ናቸው። አምስት ሴቶች ቀርበዋል። ይህ ሽልማት የሎሪያል እና ዩኔስኮ ለሴቶች ሳይንቲስቶች በዓለም በዓመት አምስት ሴቶች በዓለም ይመረጥ እና ለዛ ጥሩ ተመራማሪ ለሆኑት ብዙ ጊዜ ብዙ ዓመት በሳይንስ ምርምር የሰሩ እና ብዙ መስተዋጽኦ ላደረጉ ሴቶች የሚሰጥ ሽልማት ነው። ዶክተር ሰገነትና የምርምር ቡድናቸው ኮሎምቢያ ሳሉ ከአፍሪካ የተወሰደ ብራኪያሪያ የሚባል የሰርዶ ዘር የሆንና ለከብቶች በኑነት የሚውል ሳር በሽታንና የተፈጥሮ መለዋወጥን መቋቋም በሚችልበት ሁኔታ አሻሽለውታል። ዛሬ ይህ የሳር አይነት በመላው ዓለም ተስፋፍቶ ብዙ ጥቅም እየሰጠ ይገኛል። የእኔ የምንሰራበት ቲም የሪሰርች ቲም የኢንተርናሽናል ቲም ኮሎምቢያ ሁኜ ሌላ ብዙ ነገር ሰጥተናል። ብዙ የተለያዩ የዚህን የሳር አይነቶችን አዳቅለን ለመጀመሪያ ጊዜ አዲስ ሃይብሪድ እንትን ብለናል ፈጥረናል። እና ያኛው ሃይብሪድ አሁን የመጀመሪያ ጊዜ ነው በዓለም ከተሰራ። በየቦታው በየ በየሀገሩ ይጠቀሙበታል። አሜሪካን ሀገር ይጠቀሙበታል ለከብት ምግብ። አውስትራሊያ ይጠቀሙበታል። ቻይና ይጠቀሙበታል። ታይላንድ ይጠቀሙበታል። ብራዚል በጠቅላላ ከብቱ በዛ ነው የሚያድገው አርጀንቲና፣ ጠቅላላ ላቲን አሜሪካ፣ ኮሎምቢያ፣ ፓናማ፣ ኒካራጓ በየቦታው አለ እና አንዱ እንትን ትልቅ እንትን የነበረው እ ይሄ የአፍሪካ የአፍሪካ ሳር ነው የአፍሪካ ዘር ነው እና ይህን ሁሉ አለም እየተጠቀመበት ለምን እኛ ይሄ አሁን ያሻሻል ናቸውን ምርጦቹን ለምን አፍሪካ መልሰን አናመጣም? እሱና ብዙ ጊዜ ቆጭ ነበረ። ኢትዮጵያዊቱ ዶክተር ሰገነት የመቶ ሺህ ዶላር ስጦታ በግል የሚያስገኝላቸውን ሽልማትና የብር ዋንጫ ተቀብለዋል። ትልቁ ነገር ለእኔ በእርግጥ በእርግጥ እኔ በጣም ደስ የሚለኝ እንደዚህ ሽልማት ሁልጊዜ ሲሆን ኢትዮጵያ ተብሎ ነው የሚነሳውና ዶክተር ሰው እንዲያ ዶክተር ሰገነት እጅግ በርካታ ሽልማቶችም ባለቤት ናቸው። የዓለም አቀፍ ሽልማቶች። ለወላጆቻቸው ከሰባት ልጆች አራተኛ የሆኑት ዶክተር ሰገነት ቀለሙ በጎጃም ፍኖተ ሰላም ተወልደው ያደጉ ትምህርታቸውንም ፍኖተ ሰላም፣ ደብረ ማርቆስ፣ አዲስ አበባና ሐሮማያ በውጭም በሜክሲኮና በዩናይትድ ስቴትስ የተከታተሉ ናቸው። በአሜሪካና በአፍሪካ ለብዙ ዓመታት ሰርተዋል። ዶክተር ሰገነት ቀለሙን በተለያዩ ዝግጅቶች በስፋት ይዘናቸው ወደፊት እንመለሳለን። የዩናይትድ ስቴትስ በዩክራይን ቀውስ ምክንያት ሩሲያ ላይ ለጣለችው ማዕቀብ በእኛ በኩል ለጊዜው አጸፋውን አዘግተነዋል ሲሉ የሩሲያው ፕሬዚዳንት ቭላድሚር ፑቲን አስታወቁ። የፕሬዚዳንቱ መግለጫ ይፋ የሆነው የመወሰኛው ምክር ቤት ባለፈው እሁድ በውሳኔ ሕዝብ ከዩክራይን የተገነጠለችው ክራይሚያ የሩሲያ አካል መሆኗን በሙሉ ድምፅ ባጸድቁበት ወቅት ነው። የተወካዮቹ ምክር ቤት ስምምነቱን ያጸደቀው ደግሞ ትናንት ሐሙስ ነበር። የእሁዱ ውሳኔ ሕዝብ ዩናይትድ ስቴትስንና የአውሮፓ ህብረትን ቢያስቆጣም ፕሬዚዳንት ቭላዲሚር ፑቲን ከዩክራይን ከክራይሚያ ይቅርታ ክልላዊ መንግሥት ጠቅላይ ሚኒስትር ከምክር ቤቱ አፈጉባኤና ከከንቲባው ጋር በፊርማ አጽድቀውታል። ይህ በእንዲህ እንዳለ ዩክራይን ከአውሮፓ ህብረት ጋር የንግድ ስምምነት መፈረሙን አዘግይታ የተቀራረበ የፖለቲካ ግንኙነት ለማድረግ ስምምነት ፈረመች። ይህ የሆነው የሩሲያው ፕሬዚዳንት ቭላዲሚር ፑቲን የክሬሚያን ሩሲያ ጋራ መደባለቅ ኦፊሲያላዊ የሚያደርግ ሰነድ ከፈረሙ በኋላ መሆኑ ነው። በመጽሔት ክፍለ ጊዜ ዘገባ እናክልበታለን። ካለፈው የካቲት 29 ጀምሮ ከአየር ላይ የጠፋውን የማሌዥያ አየር መንገድ ንብረት የሆነውን አይሮፕላን ለማግኘት ደቡባዊ ህንድ ውቅያኖስ ውስጥ የተጀመረው ፍለጋ ዛሬ ሁለተኛ ቀኑን ይዟል። ተገኙ የተባሉት ሁለት ስባሪዎችም የአይሮፕላኑ ስለመሆናቸው የተገኘ የተጨበጠ መረጃ የለም። እነዚህ ሁለት ስብርባሪዎች የበረራ ቁጥሩ ኤምኤች 370 ከሆነው ከማሌዥያው አይሮፕላን ላይ መሆናቸውን ለመለየት አምስት አይሮፕላኖች ቅኝት ላይ ይገኛሉ። 239 መንገደኞች ኃይሎችን እንዳሳፈረ የጠፋውን አይሮፕላን ለመፈለግ በቅኝት ላይ ከተሰማሩት መካከል የአውስትሬሊያ፣ የኒው ዚላንድ እና አንድ የዩናይትድ ስቴትስ ባህር ወለድ አይሮፕላን ይገኙባቸዋል። ፍለጋው ተስፋ አስቆራጭ ነው ያሉት የኒው ዚላንዱ ፓይለት የመቶ አለቃ ቲም ማካልቬይ ከጥቂት ቀናት በፊት በሳተላይት ከተገኙት ስብርባሪዎች አንዳች ተስፋ ሰጪ ውጤት ይገኝ ይሆናል ብዬ ገምታለሁ ብለዋል። በእርግጥ ተስፋ አስቆራጭ ነው ሆኖም አንድ የተገኘ ነገር ካለ በዚያ ላይ ተስፋችንን እንደምንገነባ እምነት አለኝ። እስከምናገኘው ድረስ ግን ፍለጋችን ይቀጥላል። የማሌዥያው መከላከያ ሚኒስትር ሂሻሙዲን ሁሴን በበኩላቸው ቻይናም ነገ ቅዳሜ ከጃፓን ከብሪታንያና ከፈረንሳይ ጋር በመሆን በፍለጋው ቡድን ውስጥ እንደምትካተት አመልክተው ያም ሆኖ ተጨማሪ እርዳታ እንደሚያስፈልግ ገልጸዋል። ሚስተር ሁሴን አክለውም ዛሬ በሶስት ሰዓት አካባቢ ከምሽቱ ሶስት ሰዓት ከሩብ ላይ ከጥቂት ደቂቃዎች በኋላ ማለት ነው፣ ከዩናይትድ ስቴትሱ መከላከያ ሚኒስትር ቸክ ሄግል ጋር ተገናኝተን ዩናይትድ ስቴትስን ተጨማሪ ልዩ እርዳታ እንጠይቃለን ብለዋል። አድማጮች፣ ዜና የሚተላለፍላቸው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ነው። አራት የታሊባን ወጣት ታጣቂዎች ካቡል ውስጥ ወደሚገኘው ትልቅ ሆቴል ገብተው በከፈቱት ተኩስ አምስት ሰላማዊ ሰዎች መሞታቸውን የአፍጋኒስታን ፖሊሶች አስታውቀዋል። የአገር ውስጥ ሚኒስቴር አፈቀላጤ ሳዲቅ ሳዲቂ እንዳስታወቁት አራቱም ታጣቂዎች ወዲያውኑ ተገድለዋል። በትናንቱ የሐሙስ ጥቃት ሌሎች የውጭ አገር ዜጎችም ከተገደሉት መካከል እንዳሉ ቃል አቀባዩ አረጋግጠዋል። አጥቂዎቹ በሦስት ሰዓታት ጊዜ ውስጥ ነው በአፍጋኒስታን የደህንነት አባላት የተገደሉት። የሚያሳዝነው ግን ዘጠኝ ሲቪሎች የጥቃቱ ሰለባዎች መሆናቸው ሲሆን አራቱ ከኒውዚላንድ፣ ከህንድ፣ ከካናዳ እና ከፓኪስታን የሆኑ የውጭ ዜጎች ናቸው። የአምስቱ አፍጋኖች ከአምስቱ አፍጋኖች ውስጥ ደግሞ ሁለት ህጻናትና ሁለት ሴቶች ይገኙባቸዋል። ባለስልጣናት እንደገለጡት ትናንት ሐሙስ አመሻሹ ላይ ወደ ታዋቂው ሲሬና ሆቴል የዘለቁት አራቱ ወጣት አጥቂዎች ከሶስት ሰዓታት ቆይታ በኋላ ነው ተኩስ የከፈቱት። ሁሉም ከ18 ዓመት ዕድሜ በታች መሆናቸው ተገልጧል። ታሊባን ለጥቃቱ ኃላፊው እኔ ነኝ ማለቱ ይታወቃል። አማጺው የታሊባን ቡድን ዓላማ የመጪው መጋቢት 27 ቀን ፕሬዚዳንታዊ ምርጫን ማሰናከል እንደሆነም ቀደም ሲል አስታውቋል። የጃፓንና የደቡብ ኮሪያ መሪዎች የዩናይትድ ስቴትስን ፕሬዚደንት ባራክ ኦባማን ያካተተ የሦስትዮሽ ውይይት በሚቀጥለው ሳምንት ሄግ ውስጥ በሚደረገው ዓለም አቀፍ የኒኩሌር ጉባኤ ጎን ለማካሄድ መስማማታቸው ተገለጸ። የደቡብ ኮሪያ የውጭ ጉዳይ ሚኒስቴር ዛሬ አርብ ሶል ውስጥ በሰጠው መግለጫ ፕሬዚደንቱ ፓርክ ጉየን ሂዬል ከጃፓኑ ጠቅላይ ሚኒስትር ሽንዞ አቤ እና ከዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ጋር የሰሜን ኮሪያን የኒውክሌር ጉዳይ በተመለከተ ይወያያሉ ብሏል። ይህ ውይይት ሁለቱ መሪዎች ወደ ስልጣን ከወጡ ከሁለት ዓመታት ወዲህ የመጀመሪያው ኦፊሴላዊ ግንኙነታቸው መሆኑም ታውቋል። ዩናይትድ ስቴትስም ሁለቱ ሸሪኮቿ በመካከላቸው ያለውን ውጥረት አርግበው በጋራ በማያገናኛቸው ጉዳዮች ላይ ውይይት እንዲከፍቱ ስትወተውት መቆየቷ ይታወቃል። የዩናይትድ ስቴትሷ ቀዳማዊት እመቤት ሚሼል ኦባማ በቻይናው የአምስት ቀን ጉብኝታቸው መጀመሪያ ዛሬ አርብ ከቻይናዋ አቻቸው ፔንግ ልዩዋን ጋራ በአንድ ትምህርት ቤት ውስጥ ጉብኝት አደረጉ። ሚስስ ኦባማ ወደ ቻይና ያመሩት ከወላጅ እናታቸውና ከሁለት ሴት ልጆቻቸው ጋር ሲሆን ሰሞኑን ደግሞ ግሬት ዎል ኦፍ ቻይና ታላቁን የቻይና ህንጻም ይጎበኛሉ። ነገ ቅዳሜ በታዋቂው ፔኪንግ ዩኒቨርሲቲ ሳንፎርድ ማዕከል ንግግር ያደርጋሉ ተብሎ የሚጠበቃል። ቀዳማዊት እመቤት ሚሼል ኦባማ ቤይዥንግ በሚገኘው የአሜሪካ ኤምባሲም ተገኝተው ከኤምባሲው ቤተሰብና ሰራተኞች ጋርም ይገናኛሉ ተብሏል። ህንድ ውስጥ የሚገኘው የሙምባይ ፍርድ ቤት በአንዲት ሴት ላይ የግዳጅ ወሲብ በፈጸሙ አራት ወንዶች ላይ የዕድሜ ልክ ፍርድ አሳለፈ። የዕድሜ ልክ እስራት ፍርድ አሳለፈ። ይህ ዛሬ አርብ የተላለፈው ፍርድ ህንድ ውስጥ የመጨረሻው ቅጣት መሆኑን አቃቤ ህጉ ኡጅዋል ኒካም ገልጸዋል። ከነዚሁ አራት ወንጀለኞች ሶስቱ በአንዲት ስራዋ ላይ በነበረች የፎቶግራፍ ጋዜጠኛ ላይ በፈጸሙት የወሲብ ጥቃት ገና ሌላ ፍርድ እንደሚጠብቃቸው ታውቋል። አቃቤ ህጉ ኒካም፣ እነዚህ ሶስቱ ተደጋጋሚ ወንጀል የፈጸሙ በመሆናቸው የሞት ፍርድ እንዲፈረድባቸው ነው የሚፈልጉት። እናም ፍርዱ ዛሬ ከመወሰን ተላልፎ ለሰኞ ተቀጥሯል። በመጨረሻም በመጨረሻም ዜና እረፍት በኤርትራ ቴሌቪዥን ዘገባ መሰረት ሁለት ታዋቂ የአገሪቱ ጀነራሎች ትናንትና ሐሙስ በመኪና አደጋ ህይወታቸው አለፈ። በቅጽል ስማቸው ቫይናክ የሚባሉት ብሪጌዲየር ጀነራል መብርሃቱ ተክለአብና ሃንጄማ የሚል ቅጽል ስም የነበራቸው አማኑኤል ኃይለ ምጽዋ አካባቢ በሚካሄደው የሰላሳኛው ውቃው እዝ አመታዊ ክብረ በዓል ላይ ለመገኘት ሲጓዙ ነው አደጋው የደረሰባቸው። ከጀኔራሎቹ ሌላ የቀድሞው የቀይ ባህር ኮርፖሬሽን ኃላፊ አቶ ደሱ ተስፋ ጽዮንም በአደጋው መሞታቸው ተዘግቧል። የአደጋው መንስኤ አልታወቅም። አድማጮች፣ ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ25 ሜትር ባንድ በ11905 እንዲሁም በ31 ሜትር ባንድ በ9320 94859755 እና 9860 ኪሎኸርስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መጋቢት 12 206 ዓ.ም ምሽት ፕሮግራም ነው። ታሪክ አንዳንድ ጊዜ አልስማማ ሲል እኔ እንደሚመስለኝ ሁለት አይነት ናራቲቭ፣ ሁለት አይነት አስተሳሰብ፣ ሶስት አይነት አስተሳሰብ ተቀምጦ ወደፊት ለመሄድ መቻል አለበት። ዶክተር ብርሃኑ መንግስቱ የቨርጂኒያ ኦልድ ዶሚኒየን ዩኒቨርሲቲ የኮንፍሊክት ሪዞሉሽን ማለት የልዩነቶች ወይም የግጭቶች አፈጣት ትምህርት መምህር ናቸው። ወደ ኋላ በኢትዮጵያ ታሪክ ላይ ከሚያዋዩን ምሁራን አንዱ ይሆናሉ። አሁን ወደ መጽሔት ዝርዝር ዘገባዎች እናልፋለን። በቅድሚያ የዕለቱ አብይ ርዕስ ይደመጣል። የደቡብ ሱዳን የሰላም ድርድር ማን ይፍታው ወይም ማን ይሳተፍ በሚለው ጭብጥ ዙሪያ ሁለቱ ወገኖች መካከል በተነሳ ክርክር እንደገና እንዲዘጋይ ተደርጓል። የአሜሪካ ድምጿ ማርቴ ፋንደር ቮልፍ የሰላም ድርድሩ ሊጀመር ከነበረባት አዲስ አበባ ያጠናቀረችው ዘገባ ዝርዝሩን ይዟል። አሉላ ከበደ ወደ አማርኛ መልሶታል። ባለፈው ታህሳስ ወር በተቀሰቀሰ ውጊያ ከተካፈሉ በኋላ ለስር የበቁት የቀድሞ ከፍተኛ የፖለቲካ መሪዎች ያሉበት ቡድን እንደ ሶስተኛ ወገን በሰላም ሂደቱ እንዲሳተፍ የማይፈልግ መሆኑን የደቡብ ሱዳን መንግስት ግልጽ አድርጓል። የቀድሞ የደቡብ ሱዳን ሚኒስትርና ዛሬ የፖለቲካ እስረኛው ደንግ አሎር ቡድኑ መሳተፍ ባልቻለበት በውጊያው ከተካፈሉ የጁባ መንግስት አካላት መካከል የተፈጠረው የፖለቲካ ክፍፍልና ልዩነት መቀጠሉ የሰላም ተስፋውም መክሰሙ እየተጠበቀ ነው ይላሉ። ችግሩ የተቀሰቀሰው በፖለቲካ ቢሮ ውስጥ ነው። እኛ በዚህ ቡድን አባላት የተሃድሶ መርሃ ግብሮችንና ዴሞክራሲን በሚመለከቱ ጉዳዮች ዙሪያ የተለየ አቋም ያዝን። የተሃድሶ ለውጥ ይደረግ በሚለው ጥያቄያችንም ገፋን። ለቀውሱ ሁነኛ ልባት የምትሻ ከሆነ በገዢው ፓርቲ ውስጥ ያሉትን ልዩነቶች መፍታት አለብህ። ለሦስት ወራት ከዘለቀው ውጊያ በኋላ ቀውሱን ለማስቆም በተደረጉ ጥረቶች አማካኝነት የተሳካ ነገር ቢኖር የተኩሱ ማቆም ስምምነት መፈረም መቻሉ ብቻ ነው። እርሱም ቢሆን ካለፈው ጥር ወር ወዲህ አንስቶ በተደጋጋሚ የመጣ ስጣ ገጥሞታል። በማደራደሩ ሥራ የተጠመዱት ዓለም አቀፍ ዲፕሎማቶች በያዝነው ሳምንት ውስጥ በሰጡት አስተያየት በሁኔታው ትዕግስታቸው እየተሟጠጠ መሆኑን ጠቁመው የሰላም ሂደቱን የሚያደናቅፉ አይከፍሉት ዋጋ ይጠብቃቸዋል ሲሉ የሚመለከታቸውን ወገኖች አስጠንቅቀዋል። የዩናይትድ ስቴትሱ ልዩ የደቡብ ሱዳን መልእክተኛ ዶናልድ ቡት መንግስት ወይም ሌላ በጉዳዩ ተዋናይ የሆነ ወገን የሰላም ሂደቱን ለማጓተት የሞከረና የምስራቅ አፍሪካው የልማት በይነ መንግስታት ባለሥልጣን ኢጋድ አባል አገራት መሪዎች የሚያደርጉትን ጥረት የሚያመክን ያለ ጥርጥር ፈተና ይጠብቀዋል። የደቡብ ሱዳን ሕዝብ ሁኔታው እንዲለወጥ ይጠብቃል። ዘላቂ ሰላም ለማምጣት በሚደረገው ጥረት ድምፃቸው እንዲሰማ ነው የሚሹት። በአዘቦቱ መንገድ እንደተገኘ መቀጠል ወደፊት ለመራመድ ሁነኛ አማራጭ አይደለም። ጀኔራል ታባን ደንግ ጌያይ የቀድሞ ምክትል ፕሬዚዳንት ሪክማቻየር ታማኝና የተቃዋሚ ወገን ዋና ተደራዳሪ ናቸው። ከፕሬዚዳንት ሳልቫኪር መንግስት አቋም የተለየ ሀሳብ ነው የሚያንጸባርቁት። ከሚመለከታቸው ማናቸውም ወገኖች ጋር ለመደራደር ዝግጁ ነን ነው የሚሉት። በድርድሩ ጠረጴዛ ዙሪያ ከቀረበ ማንም ጋር ቢሆን ስለ ሰላም መወያየት መቻል አለብን። መንግሥት ከሆነ ብቸኛው ተደራዳሪ፣ አሁን ከመንግሥት ጋር ተቀምጠን እንደራደራለን። ይሁን እንጂ ሌሎቹ የፖለቲካ መሪዎችም ዝግጁ መሆናቸውን እናውቃለን። ሁሉን ያካተተ አካሄድ ቢኖር ነው ፈቃዳችን። መንግሥት ከእኔ ጋር ብቻ ነው የሰላም ንግግሩም ማካሄድ ያለባችሁ በሚለው ሐሳቡ ከጸና ግን የተቀሩት የፖለቲካ መሪዎች በሚኖራቸው አቋም ሳቢያ ከአንዳች የሰላም መቋጫ ላይ እንደርሳለን የሚል እምነት የለንም። በሰላም ንግግሩ እንዴት መሳተፍ እንደሚችሉ ለማወቅ የፈለጉ የሲቪል ማኅበራት ተወካዮች በያዝነወሩ ውስጥ ለዚሁ ሲሉ አዲስ አበባ ገብተዋል። ሎና ጄምስ የደቡብ ሱዳን ሴቶች የመብት ተሟጋች ቡድን መሪ ናቸው። በውጊያዎቹ ለከፋ መከራና ሥቃይ የተዳረገው ሕዝብ ለእንግልቱ ማብቂያ ድምፁን የሚያሰማበት ዕድል ሊያገኝ ይገባዋል ባይ ናቸው። የሲቪል ማኅበራት በሰላም ድርድሩ በወጉ ሊወከል እንደሚገባው አንድ ወገን ተገቢ ስፍራ ይሰጣቸው ዘንድ የኢጋድ አደራዳሪዎችን እናሳስባለን። ለተሳትፏቸው አስፈላጊውን በማቅረብና በግጭቱ ባሉ ወገኖችና በሲቪል ማኅበራቱ ወኪሎች መካከል ንግግር ይካሄድ ዘንድም ሁኔታዎች መመቻቸት አለባቸው። የምስራቅ አፍሪቃው የልማት በይነ መንግስታት ባለሥልጣን ኢጋድ አደራዳሪዎች ይህን የዛሬውን የሰላም ንግግሩ ሊጓተት የበቃበትን ውሳኔ አስመልክቶ እስካሁን የሰጡት አስተያየት የለም። በውጊያው እስካሁን በሺዎች የሚቆጠሩ በተለያዩ አገሪቱ ክፍሎች የሚገኙ ሰዎች ሲገደሉ፣ በመቶ ሺዎች የሚቆጠሩ ሌሎች ደግሞ ተፈናቅለዋል። በየቦታው ተበትነው የሚገኙ አርሶ አደሮች ወደ ቀያቸው ለመመለስና የእርሻ ማሳዎቻቸውን ማልማት የሚያስችል አበረታች ሁኔታ ካልተፈጠረም ያቺ አገር በበኋላ ቆረቆር እንዲሉ የበረታ ረሃብ አደጋ ተደቅኖባታል፣ የሚለው ስጋት ጎልቶ የሚሰማው ድምፅ ነው። ከአሜሪካ ድምፅ ራዲዮ መጽሔት ነው እያደመጣችሁ ያላችሁት። የተከበራችሁ አድማጮች፣ የዕለቱን አብይ ርዕስ ነበር የሰማችሁት። የትንታኔው መጽሔት ይቀጥላል። በሱዳንና በደቡብ ሱዳን ውስጥ የሚካሄዱት የእርስ በርስ ጦርነቶችን ለማስቆም ዓለም አቀፍ ጥረት እንዲጠናከሩ ተንታኞች ጥሪ አቅርበዋል። የካርቱም መንግሥት በዳርፉር እንዲሁም በደቡብ ኮርዶፋን እና በብሉናይል ግዛቶች ሕዝቡ ብሶቱን እንዳያሰማ ለማፈን ኃይልን እየተጠቀመ ነው በማለት ነቃፊዎች ይወነጅላሉ። በደቡብ ሱዳን ደግሞ የመንግሥቱ ወታደሮች ከገዢው የሱዳን ሕዝብ ነፃ አውጪ ንቅናቄ አማጺ አንጃዎች ጋር እየተዋጉ ናቸው። በቅርቡ ታዲያ በዩናይትድ ስቴትስ የተወካዮች ምክር ቤት የአፍሪቃ ዓለም አቀፍ ጤና፣ የሰብአዊ መብቶችና ዓለም አቀፍ ድርጅቶች ንዑስ ኮሚቴ ዩናይትድ ስቴትስ በሁለቱ ሀገሮች ጉዳይ የምትከተላቸውን ፖሊሲዎች በተመለከተ ምስክርነት ያደመጠ ሸንጎ ተካሂዶ ነበር። ለሸንጎ የምስክርነት ቃላቸውን እንዲሰጡ የተጋበዙ ሰዎችን አስተያየት አስመልክቶ የቪኦኤ ዊልያም ኤግል ከዋሽንግተን የዘገበውን ቆንጅታ ታቀርባለች። ጽሕፈት ቤቱ እዚህ ዋሽንግተን የሆነው ኢነፍ ፕሮጀክት የተባለው ድርጅት ዋና ስራ አስኪያጅ ጃምፕረንደርጋስት በሁለቱ ሀገሮች በአሁኑ ጊዜ ካሉት ቀውሶች በተያያዘ ዩናይትድ ስቴትስ ለሰላም፣ ለዲሞክራሲና ለተጠያቂነት የምታደርገውን ጥረት አጠንክራ እንድትቀጥል የግድ ይላል ብለዋል። ዩናይትድ ስቴትስ አሉ፣ አንድ ወይ ሁለት መልእክተኛ ብቻ በመላክ ሳትወሰን ጥረቷን ሰፋ አድርጋ መቀጠል ይኖርባታል። አንዳንድ ተንታኞች ይህን ዲፕሎማሲውን ማፋፋም ሲሉ ይገልጹታል። ከሁለት ዓመታት በፊት የደቡብ ሱዳን የነጻነት ሕዝበ ውሳኔ ሲቃረብ ሶስት መልእክተኞች ጄኔራል ስካት ግሬሽን፣ ፕሪንስተን ሊመን ና በወቅቱ ሴኔተር የነበሩት ጃን ኬሪ መላካቸውን ተንታኞቹ ያስታውሳሉ። በአሁኑ ጊዜ ለሁለቱም ሀገሮች፣ ለሱዳንና ለደቡብ ሱዳን ስቴት ዲፓርትመንት ያሰማራቸው ብቸኛው ልዩ መልእክተኛ አምባሳደር ዶናልድ ቡዝ ናቸው። ጃን ፕረንደርጋስት አምባሳደር ዳን ቡት ምንም ያህል ብቃት ያላቸው ቢሆኑም በአሁኑ ጊዜ ካለው የዲፕሎማሲ ጥረት አስፈላጊነት አኳያ ሲታይ ግን አንድ ልዩ ተወካይ ብቻ በቂ አይሆንም። የሁለቱ አገሮች የእርስ በእርስ ጦርነቶች በጣም ውስብስብ ገጽታ ያላቸው በመሆናቸው ለየብቻ ልኡክ ማሰማራት ያስፈልጋል። ሁለቱን ግጭቶች በሚያገናኛቸውና ሰፋ ባለው በክልሉ ጉዳይ ላይ ሊያሳድር ከሚችለው ተጽዕኖ አንጻርም ሁለቱ መልእክተኞች ሊተማመኑበት የሚችል ጥልቀት ያለው የፖለቲካ ስራ የሚሰራ ቡድን ይጠይቃል። ይህ ቡድን አሁን በስልጣን ላይ ያሉ አንጋፋ የውጭ አገልግሎት ባለስልጣናት፣ በጡረታ ላይ የሚገኙ አምባሳደሮችንና ሌሎችም የክልሉን ኤክስፐርቶች ያካተተ ሊሆን እንደሚገባ ተንታኙ ጠቁመዋል። ዩናይትድ ስቴትስ ልትከተለው የሚገባው ፖሊሲ ማስደንገጥም የታከለበት የዲፕሎማሲ አካሄድ ካሉት ጋር የሚነጻጸር በግልም ጠበቅ ያለ አካሄድ መሆን እንደሚገባው የሚናገሩ አሉ። ዋሊድ ፌሪስ በጸረ ሽብርተኝነት ላይ የሚሰራ ትራንስ አትላንቲክ ሌጂስላቲቭ ግሩፕ የተባለ ቡድን ተባባሪ ዋና ጸሐፊ ናቸው። እኔ አጥብቄ የማሳስበው ፕሬዝዳንት ባራክ ኦባማ በሱዳን ጉዳይ ላይ ያተኮረ ይፋ ንግግር እንዲያደርጉ ነው። ለዚህም ምክንያቱ ቀላል ነው። በደቡብ ሱዳን ሰው እንዲሁም አገሩ ላይ ያሉት የተዋጊ አዛዦች ከዋሽንግተን በጣም ትልቅ የሆነ ሰው እንዲያናግራቸውና ተኩሱን አቁሙ እንዲላቸው ያስፈልጋል። በእርስ በርስ ጦርነት ውስጥ አንድ ዲፕሎማት የሚላቸውን አይሰሙም ላይ ያለውን ሰው ነው የሚሰሙት። ሚስተር ኦባማን ማለት ነው። አፍሪካ፣ ሱዳንም ጭምር ውስጥ ደግሞ ስለሳቸው ጥሩ አስተያየት ነው ያለው። በስልጣን ላይ በነበሩበት ዘመን ካሁኑ የደቡብ ሱዳን ፕሬዝደንት ሳልቫ ኪር ጋር ተነጋግረው የሚያውቁትን የቀድሞውን ፕሬዚደንት ጆርጅ ደብልዩ ቡሽንም አስተዳደሩ በዚህ ጥረት ውስጥ እንዲያሳትፋቸው ዋሊድ ፌሬስ ይመክራሉ። የሱዳን ልዩ ልዑክ አምባሳደር ዶናልድ ቡዝ በበኩላቸው የኦባማ አስተዳደር የቀድሞ ባለስልጣናት እንዲሳተፉ ጋብዟል፣ ወደፊትም ይህንኑ ይቀጥላል ብለዋል። Uh, intervene, make calls uh, out to, uh, to the government in South Sudan. አንዳንዶቹ ተሳትፈው የደቡብ ሱዳን መንግስት ብጥብጡን ለማቆም እንዲሞክር ጥሪ አድርገውላቸዋል። የቀድሞዋ የውጭ ጉዳይ ሚኒስትር ኮንደሊዛ ራይስ ፕሬዚዳንት ኪርን ለማነጋገር ሞክረዋል። የቀድሞ ፕሬዚዳንት ጂሚ ካርተርም እንዲሁ። ከፍተኛ የአስተዳደሩ ባለስልጣናት ለሳልቫ ኪር ኪርና ለሪክ ማቻር ማቻር በርካታ ጊዜ በተደጋጋሚ ደውለዋል። የትኛውን ባለሥልጣን በምን ጉዳይ መቼ እንደምናሰማራ እያጠናን ነው የምንሰራው? ስለዚህ እየተሰራበት ያለ ጉዳይ ነው። ዩናይትድ ስቴትስ ዲሞክራሲን በማራመድ የሚሰሩ ቡድኖችን የወጣቶችና የሴቶች ማህበራትን እንዲሁም የፖለቲካ ፓርቲዎችን ድጋፍ ይበልጡን ስራ ላይ ማዋል እንዳለባት የኢነፍ ፕሮጀክቱ መሪ ጆን ፕረንደርግራስት ያሳስባሉ። የሱዳን አብዮታዊ ግንባር የተባለውን የሱዳን ተቃዋሚ ቡድኖች ጥምረትም በዚህ ረገድ ጠቅሰውታል። የውጭ ጉዳይ ሚኒስቴር ለተቃዋሚው የሱዳን አብዮታዊ ግንባር ስለ ድርድር እንዲሁም ስለ ፖለቲካ መድረክ ግንባታና ስለ ሰብዓዊ እርዳታ አቅርቦት ስልጠና እንዲሰጥ ኮንግረስ ፈቃድ እንዲሰጥ መጠየቅ አለበት ሲሉም መክረዋል። አሁን ያለው የዩናይትድ ስቴትስ ሕግ እንደተባለው የተቃዋሚው ግንባር ላሉ የትጥቅ ትግል የሚያካሂዱ ቡድኖች የማቴሪያል እገዛ እንዳያደርግ የሚከለክል ነው። በሁለቱም ሀገሮች የበለጠ ተጠያቂነትና ፍትሕ መኖር እንዳለበትም ጃም ፕረንደርጋስት ሳያሳስቡ አላለፉም። ዓለም አቀፉ የወንጀል ፍርድ ቤት አይሲሲ አንዳንዶች የካርቱም ባለስልጣናትን የከሰሰ ቢሆንም እስካሁን በሁለቱም ሀገሮች በሰብእና ላይ በተፈጸመ ወንጀል የተያዘ ሰው እንደሌለ አክለው አስታውሰዋል። ደቡብ ሱዳንም በተመለከተ ገና ጨቅላ በሆነችው በዚያች ሀገር ካለው መጠነ ሰፊ ችግር የተነሳ የፍትህ ዘርፉን እንዲህ አይነቶቹን የከፉ ወንጀሎች ለመዳኘት እንዲችል አቅሙን በመገንባት ረገድ አለም አቀፍ እገዛ በእጅጉ ያስፈልጋል ብለዋል። በእነዚህ ሀገሮች ሰላምን ለማምጣት በተቀራረበ ዓለም አቀፍ ጥምረት መስራት እንደሚያስፈልግ የመከሩት የኢነፍ ፕሮጀክቱ ስራ አስኪያጅ በዚህም ረገድ ዩናይትድ ስቴትስ አስፈላጊ ሆኖ ከተገኘ በሁለቱም ሀገሮች መሪዎች ላይ ያነጣጠሩ እቀባዎችን የሚጥል ጥምረት ልትመራ እንደምትችል አስረድተዋል። ከፍተኛ ባለስልጣናትን ከማቀብ በተጨማሪ ካርቱም ግጭት ያፈራው ወርቅ የሚባለውን እንዳትሸጥ ማገድ እዳ ቅነሳን ግጭቱን ከማቆምና ከዲሞክራሲያዊ ለውጦች እርምጃ ከመውሰድ ጋር ማቆራኘት እንደሚቻልም ጠቁመዋል። አያይዘውም ጃም ፕረንደርጋስት የጦርነት ወንጀሎች በመፈጸም በተጠረጠሩ የደቡብ ሱዳን ባለስልጣናት ላይ ያነጣጠሩ እቀባዎች እንዲጸኑ የአፍሪካ ህብረት ያቀረበውን ሀሳብ ዩናይትድ ስቴትስ መደገፍ አለባት ብለዋል። የደቡብ ሱዳኑ ግጭት እንዲቆም በአሁኑ ጊዜ በክልላዊ የምስራቅ አፍሪካ ሀገሮች የልማት በይነ መንግስታት ባለስልጣን ማለት በኢጋድ የተመራ ሰፊ ጥረት እየተካሄደ መሆኑ ይታወቃል። በሁለቱ ጎረቤት ሀገሮች ውስጥ ባሉ ትውከቶች የተነሳ ብዙ ሺህ ዜጎች በአካባቢው በየሀገሩ ለስደት ተዳርገዋል። ከአንድ ሚሊዮን የሚበልጡም በሀገር ውስጥ ከቀያቸው ተፈናቅለዋል። ወደ ተከታዩ የመጽሔት ርዕስ እንሸጋገራለን። የመላ ኢትዮጵያ አንድነት ድርጅት መኢአድና አንድነት ለዲሞክራሲና ለፍትህ ፓርቲ አንድነት ሊፈራረሙ የተስማሙበት የቅድሚያ ውህደት ስምምነት ሰነድ ሳይፈርም ቀርቷል። የሁለቱ ድርጅቶች አመራር አባላት መወነጃጀል ጀምረዋል። መለስካቸው አመሃ ዝርዝራለሁ። አንድነትና መኢአድ ጉዳዩን በተመለከተ የየራሳቸውን መግለጫዎች ይፋ አድርገዋል። የአንድነት ለዲሞክራሲና ለፍትህ ፓርቲ የጽሑፍ መግለጫ እንደሚለው መጋቢት ሰባት ቀን 2006 ዓ.ም የሁለቱ ፓርቲዎች አመራር አባላትና እኩል ብዛት ያላቸው ሌሎች የፓርቲዎቹ አባላት በተሰበሰቡበት የተደረሰበትን ስምምነት የመኢአድ ፕሬዚዳንት አቶ አበባው መኃሪ ከሁለት ቀናት በኋላ ለአንድነት ፓርቲ በጻፉት ደብዳቤ የቅድመ ውህደት ስምምነቱ ሰነድ እንደማይፈረም መግለጻቸውን ይጠቁማል። የአንድነት ፓርቲ ዋና ጸሐፊ አቶ ስዩም መንገሻ መጋቢት ሰባት ቀን የሁለቱ ፓርቲዎች አመራር አባላትና ሌሎቹም አባላት በነበሩበት የተካሄደውን መቋጫ በማስታወስ የሚከተለውን ብለዋል። የሁለቱም ፓርቲዎች ፕሬዚዳንቶች ብድግ ብለው ቆመው ለሕዝቡ የሰጡት ቃል በአስራ አንድ እንደምንፈራረም እንደምንፈራረሙ ፊርማ እንደሚካሄድ ወስነዋል። በአባላቱ መካከል በአባላቱ ፊት እንዲሁም ደግሞ ይህን ጉዳይ በሀገር ተቆርቋሪነት ስሜት የገቡ አደራዳሪ ሽማግሌዎች አሉ። እነሱን በተገኙበት በእነሱም ፊት ጭምር ቃል ተገብቷል እና አሁን የመጣልን ነገር ለእኛ አሳዛኝ ነው። የሚያድ ፕሬዚዳንት አቶ አበባው መሃሪ በበኩላቸው ይህን አይቀበሉም ለፊርማው መጣደፍ እንደማያስፈልግ ድርጅታቸው ያለውን እምነት ገልጸው አንድነት ትናንት ያወጣው መግለጫ መኢአድን ለማሳጣት የተቻኮለ እርምጃ ነው ይላሉ። እነሱ ሆቴል አዘጋጅተናል በሚል ታልተፈረም አሉ። እኛ ደግሞ የመደራደሪያ ነጥቦች አልቀው ጥርት ባለ ሁኔታ ጽድት ባለ ሁኔታ ካልሆነ ከዚህ ቀደም ከቅንጅት ጀምሮ የምናያቸው የመዋሃድና የመፍረስ ነገሮች ስለሚመጡ ዛሬ መፈራረሙ አስፈላጊ አይደለም። እኛ ጥርት ያለ ነገር ይሁንና ድርድሩ ውሳኔ ያገኝ በሚል ደብዳቤ ጽፈናል። እነሱ በተቻኮለ ሁኔታ መያድን ለማሳጣት በተቻኮለና በተፋጠነ ሁኔታ መግለጫው ነው። አቶ አበባው እንደሚሉት ከሆነ ከአንድነት ጋር ለመዋሃድ አንድነት አስቀድሞ ከመድረክ አባልነቱ ለቆ መውጣት ይኖርበታል። ያ ካልሆነ ከመያድ ጋር መዋሃድ አይችልም ሲሉ ያስረዳሉ። አቶ ስዩም በበኩላቸው ይህን ጉዳይ ለመፍታት የውህዱ ፓርቲ የጠቅላላ ጉባኤ ስልጣን እንዲሰጠው በሁለቱ ፓርቲዎች ተደራዳሪዎች ስምምነት የተደረሰበት ነጥብ ነው ሲሉ ያስረዳሉ። ለማንኛውም ይላሉ አቶ ስዩም፣ አሁን ኳሶ ያለው በመኢአድ ሜዳ ነው። በእሳቸው አመለካከት ውህደቱን የማይደግፉት የተወሰኑ የመኢአድ አባላት ናቸው። የዚህ ዋናው አራማጅም ፕሬዚዳንቱ አቶ አበባው እንደሆኑ ፓርቲያቸው ያለውን እምነት ይናገራሉ። በመጨረሻ አንድነት የደረሰበት ድምዳሜ በእኛ እምነት የአባላቱን ስሜት አይተናል። የአባላቱ ስሜት ደግሞ ዛሬ ብቻ አይደለም። ለምሳሌ በክፍለ ሀገር፣ በክልል ያሉ አባሎቻችን በሙሉ በጋራ ቃለ ጉባኤ እየያዙ እየተፈራረሙ ውህደት ፈጽሙ እያሉ እና ያሉት የአባላቱን ስሜት እናቃለን። የህዝቡንም ፍላጎት እናውቃለን። አመራሩንም አይተነዋል። አብዛኛው አመራር ውህደቱን ይፈልጋል። ስለዚህ ይሄ ማጠንጠኛ የሚመጣው በኛ እምነት በፓርቲው ፕሬዚደንት ነው የሚል እምነት ነው ያለን። አቶ አበባው ይህንን የአቶ ስዩምን አባባል አዲስ አድርገው አያዩትም። ይህን የአንድነት አቋም ነው የተባለውን እምነት የፓርቲው ፕሬዚዳንት አቶ ግዛቸው ሽፈራው ያሉት እንደሆነ ጠቅሰው ምላሽ ሰጥተዋል። ኢንጂነር ግዛቸው ይህንም ብለዋል። በእውነቱ ከሆነ እኔ ስራ አስፈጻሚዬን ሳልዝ የምወስነው ውሳኔ አንድም ውሳኔ የለም። ይህን በተመለከተ በአስቸኳይ ተጽዕኖ አድርገው ሁለት የተሰበሰቡ ሰዎች ተጽዕኖ አድርገው ይህንን ነገር ስላመጡ በበነጋው በክፍለ ሀገር ያሉትንና በአዲስ አበባ ያሉትን ስራ አስፈጻሚዎች ሰብስቤ ውሳኔ አሳልፍ ያለው። ይህም የተደረገው ውሳኔ ምንድን ነው? የለም አንድነት እየሮጠ ያለበት ሁኔታ አዳጋ አለው። በጀርባው ሌላ ነገር አለው። እንዲያውም የሚባለው ምንድ ነው፣ በውጭ ያሉ ሰዎች ተጽዕኖ እያደረጉ ነው። እዚህ ያሉ በውጭ ባሉ ሰዎች የሚመሩበት ሁኔታ ነው ያለው። በጀርባ ሌላ ጉድ አለው የሚባል ጉድ አለ። የሁለቱ ፓርቲዎች አመራር አባላት በዚሁ መልኩ እየተወዛገቡ ይሁን እንጂ የወደፊቱ የውህደት መንገድ እየተዘጋ እንዳልሆነ ይናገራሉ። ወደፊት የሚሆነውን ጊዜ ያሳየናል። መለስካቸው አማሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ25 እና በ30 ሜትር ባንድ ከዋሽንግተን ዲሲ በቀጥታ የምተላልፍላችሁ መደበኛ ስርጭት። በኢንተርኔት ደግሞ ቪኦኤ ኒውስ ዳት ካም ስላሽ አምሃሪክ ላይ እንገኛለን። በፌስቡክ እና ትዊተር ቪኦኤ አምሃሪክ ብላችሁ ተከተኑን። ላይ ካስ ተነጋገሩ እንደማለት። አሁን ከእናንተ አስተያየት ጥቂቶቹን ለዛሬ መርጠናል። እነሆ ጥቁር ውድ ቪዎች እንደምን ከረማችሁ። እናንተንም እንኳን ደስ ያላችሁ። በተለይ በዚህ ወርልድ ባንክ ስድስት ነጥብ ሁለት ቢሊየን ለመስጠት ሁለተኛ ደግሞ የከርሰ ምድር ማዕድንን በሚመለከት ኢትዮጵያ አክሴፕት በመደረጓ ወይም ተቀባይነትን በማግኘቷ በእውነት በኢትዮጵያ ሕዝብ ስም እጅግ ነው ደስ ያለኝ። እና በተረፈ ስድስት ነጥብ ሁለት ቢሊዮኑም ደግሞ ለአንዳንድ ግንባታዎች እንዲውል ለኢትዮጵያ መንግስት በመሰጠቱ እጅግ እጅግ ነው የተደሰጥኩት። ይሄ በእውነት ለሀገራችን እና ለህዝባችን ትልቅ ቦታን የሚሰጥ ነው። በአግባቡ አይቲንክ ያሉ መሪዎችም ተጠቅመው በስራ ላይ አውለውት ግድቡን በአፋጣኝ አልቀው ኢትዮጵያ ሕዝብ ከዛ ተጠቃሚ ሆኖ ድህነት ተቀርፎ ዴሞክራሲያዊ ስርአቱ በፊት ተገንብቶ ኢትዮጵያን ማየት እንፈልጋለን። እና ስለዚህ ለኢትዮጵያ ውስጥ ለምታደርጉት መሪዎችም እንኳን ደስ ያላችሁ እላለሁ። በተረፈ እግዚአብሔር ኢትዮጵያን ይባርካት እላለሁ። እና ከቨርጂኒያ ነኝ፣ አፊ ነኝ። ታንክዩ ባይ። ጠናስል። ውድ ብሔሮች እንደምን አላችሁ? ሰሞኑን የራሻ ክራይማን ለመውሰድ ያደረገችው የሚገርም የአምባገንን አሰራር በጣም የሚገርም ነው። በቀጥታ ክራይማ ውስጥ ገብታ ዙሪያውን በወታደር ካጠረች በኋላ ሪፈረንደም እንደሚካሄድ የህዝቡ ውሳኔ ያለች። በእውነት ይሄንን የራሻ ውሳኔ ሳስታውስ የእኛ ሀገርን ኤርትራን እንዳስታውስ ነው ያደረገኝ። ራሻም እንደዛን ያደረገችው ኤርትራም እንደዛው ነው። ተቃዋሚዎች ሳይገቡ ለሕዝቡ የሚጠቅመውና የሚበጀውን በሁለት ወገን ተከራክሮ ሳይወስኑ፣ እንዲያው ይበል ይበል ተብሎ ሲወሰን በጣም ያሳዝናል። ይሄ የሚደረገው ሁሉ ዋጋ ያስከፍላል። እናመሰግናለን አስተያየት የላካችሁልንን አድማጮች በሙሉ። ሌሎቻችሁም ላኩልን፣ አስተያየታችሁን ስጡን። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የምናስተናግዳችሁ ደግሞ እኔ አዲሱ አበበና እኔም ሰሎሞን አባተንን። ቴክኒሻናችን ስቱዲዮ ይገኛል፣ ኔልሰን ሎፔዝ ነው ፕሮግራሙን እየመሩልን ያሉት። ኃይሉ ተምራትና ቴሌላይምባክ ናቸው። የዜና የትንታኔና አስተያየቶቻችሁም የሚደመጡበት ክፍለ ጊዜ ተጠናቀቀ። አሁን ከምሽቱ ሶስት ሰዓት ከሰላሳ ሶስት ደቂቃ ሆኗል። አዲስ አበባ ላይ ከዚህ ቀጥሎ የሙዚቃ ክፍለ ጊዜ ይሆናል። አሉላ ከበደም ስቱዲዮ ይገኛል። በምሽቱ የሙዚቃ ዓለም ቅንብራችን ሲሲሊያዊቱ ወጣት ሞነክስ ሴትናት የምንተዋወቃት በአንድ በኩል ያልተለመዱ ነገሮች ተደራርበው የመጡ ይመስላል። ወጣትነት፣ መንፈሳዊነት፣ የህይወት ቅመም ሙዚቃ ወዲሁም ከዚህ ከምናውቀው የገዛ ታሪካችን አካል የሆነ ሌላ ገጠመኝም ጋር ያቀራርበናል። የእኛዋን የረኩት ሙዚቃ ቀማሪ እማሆይ ጽጌ ማርያም ገብሩን ዓለም አቀፍ እውቅናና ተወዳጅነት ያተረፉ ሙዚቃዎች ያስታውሷል። ለሁሉም የ25 ዓመቷ ጣሊያናዊት ወነክሲት ክሪስቲና ደ ቮይስ በተሰኘው የጣሊያኑ የቴሌቪዥን ሙዚቃ ውድድር አስገራሚና እጅግ የተዋበ ቅላሴዋ የአሜሪካዊቱን ታዋቂ ድምፃዊት አሊሻ ኪስን ኖ ዋን የተባለ ዜማ በማንቆርቆር ታዳሚዎቿንና ዳኞቹን እኩል በአድናቆት አፋቸውን አስከፈተች። የራፕ ሙዚቃ አቀንቃኙ ጄኤክስ፣ ሌሎቹ ዳኞች ኖሚ ፔሮፔሉ፣ ራፋኤል ካራና እንዲሁም የመንፈስ አጋሮቿ በተመልካቾች መሀል የነበሩት መነኮሳት አብረው ጨፈሩ። በቅጽበት ውስጥ በመላዋ ጣሊያን ከፍተኛ ዝና ያተረፈችው ወጣት መነኩሲት ክርስቲና የሙዚቃ ኮከብነቱን ካባ የረቡዕ ምሽት ዘፈኗ በዩቲዩብ አማካኝነት የተሰራጨውን የቪዲዮ ሙዚቃ ተከትሎ በሰዓታት ውስጥ ከ300 ሺ በላይ ሰዎች በዓለም ዙሪያ ተመለከቱት። የዓለም መገናኛ ብዙሀንም በፍጥነት ተቀባበሉት። ለመሆኑ እንዴት ተጫወተችው ነው። ክርስቲና እንዲህ መድረኩን ያስጨፈረ ያስደነቀ ዜማዋን ከተጫወተች በኋላ ምን ታድርጊያለሽ የሚል ጥያቄ ነበር የቀረበላት። የካቶሊኩን ጳጳስ ቅዱስ አባ ፍራንሲስን ስልክ እጠብቃለሁ። ይደውሉላት ይሆን? እማሆይ ክሪስቲና እንግዲህ ከአባ ፍራንሲስ ጋር ይገናኙ እንደሆነ እንጠብቃለን። አባ ፍራንሲስም ሙዚቃ ሳይጥማቸው የሚቀር አይመስለኝም፣ ጣሊያንም ነው ያሉትና፣ አሉላ። እናመሰግናለን። አሁን ወደ ዝግጅታችን ሁለተኛ አጋማሽ ዘልቀናል። ቀዳሚው አፍሪካ በአሜሪካ ጋዜጦች ነው። አዘጋጅና አቅራቢ አዳነች ፍሳሀይ አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኔቶ ጥበቃ የባህር ላይ ዘረፋ እንዲቀንስ ማድረጉ ተገለጸ፣ 16 ናይጄሪያውያን በስራ ፍለጋ ግፊያ ላይ ሞቱ ተባለ፣ የግብፅ የፖሊስ አዛዥ ከተቃዋሚዎች ሞት ጋር በተያያዘ የአስር ዓመታት እስራት ተፈረደባቸው፣ የሚሉትን ርዕሶች ነው ዛሬ የምንመለከተው። ኢንዲፐንደንት የተባለው ለንደን የሚታተም ጋዜጣ ኔቶ ማለት የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት የባህር ላይ ዘራፊዎችን ለመከላከል ስለሚያደርገው ጥበቃ ዘግቧል። ከኔቶ ከአውሮጳ ህብረትና ከሌሎች ሀገሮች የተላኩ 14 መርከቦች በሚያደርጉት ጥበቃ የባህር ላይ ዘረፋው ተግባር ቀንሷል። ይሁንና በአካባቢው በየሳምንቱ ገደማ ጥቃቶች መካሄዳቸው አልቀረም ሲሉ ፖል ሚቸር በኔቶ የጥበቃ ተልእኮ የተሰማሩ የሰላሳ አምስት ዓመት ዕድሜ እንግሊዛዊ አዛዥ መናገራቸውን ዚ ኢንዲፐንደንት ጋዜጣ ጠቅሷል። ከመላው የዓለም ንግድ ዝውውር ዘጠና ከመቶ የሚሆነው በባህር ነው የሚመላለሰው። ከዚህም ግማሹ በህንድ ውቅያኖስ በኩል ነው የሚያልፈው። ከአውሮፓ የነዳጅ ዘይታ አቅርቦት አንድ ሶስተኛው የሚዘዋወረው ያው በህንድ ውቅያኖስ በኩል ነው። ከ22 ሺህ በላይ የሚሆኑ የጭነት መርከቦች በባብ ኤል መንደብ በኩል ያልፋሉ። ባብ ኤል መንደብ በየመንና በጅቡቲ መካከል ቀይ ባህርንና ስዊዝ ካናልን ከአደን ባህረ ሰላጤና ከህንድ ውቅያኖስ ጋር ያገናኛል። የኔቶ ኃይል ጥበቃ የሚያደርግበት አካባቢ ግን ከፋርስ ባህረ ሰላጤ በደቡብ በኩል ሲሸልስ ድረስ በምስራቅ በኩል ደግሞ ማልደብስ ድረስ የሚሄድ ሲሆን ከሁለት ሚሊዮን አጸፋ ማይሎች በላይ ነው። ይህም ምዕራብ አውሮፓን ያክላል ማለት ነው፣ ይላል ኢንዲፐንደንት ጋዜጣ ላይ የወጣው ጽሑፍ። ጥበቃ የሚካሄድባቸው አካባቢዎች ስፋትን መሰረት በማድረግ የኔቶ ጸረ የባህር ውንብድና ግብረ ኃይል አዲስ ዘዴ እየተጠቀመ እንደሆነ ጋዜጣው አውስቷል። በሶማሊያ ጠረፍ በሚደረገው የመርከቦች እንቅስቃሴ ህጋዊ የመርከቦች እንቅስቃሴን ከዘራፊ መርከቦች ለመለየት የተለያዩ እርምጃዎችን ይወስዳል። በጣም አደገኛ በሆኑ መተላለፊያዎች ላይ መርከቦችን ይጠብቃል። የኔቶው ጸረ የባህር ውንብድና ተልእኮ በተጠርጣሪ መርከቦች ላይ ገብተው ሁኔታዎችን ሊያጣሩ የሚችሉ ቡድኖችን ሊልክ ይችላል። አስፈላጊ ከመሰላቸውም የባህር ላይ ውንብድናን ለማቆም ኃይል ሊጠቀሙ ይችላሉ። መርከቦቹ በአደገኛ ጠረፎች ሲያልፉ ፍጥነት ቢጨምሩ ከመጠለፍ ሊተርፉ እንደሚችሉ የመርከቦች ሰራተኞችን ከጉዳት ሊከላከል የሚችል ምሽግ በመርከቦች መስራት በመርከቦቹ ጎኖች ምላጭ ያለበት የሽቦ አጥር መስራትና መርከቦቹን የሚጠብቁ የግል የታጠቁ ዘበኞችን የመቅጠሩ ተግባርም የባህር ውንብድናን እንዲቀንስ ከረዱት መካከል እንደሆኑ ኢንዲፐንደንት ጋዜጣ ላይ የወጣው ጽሁፍ አውስቷል። ዋሽንግተን ፖስት ጋዜጣ ደግሞ በናይጄሪያ በተደረገው የሥራ ፍለጋ ግፊያ በትንሹ 16 ሰዎች እንደተገደሉ ገልጿል። በብዙ መቶ ሺዎች የሚቆጠሩ ናይጄሪያውያን ከ5000 ላነሰ የሥራ ቦታ እንዲያመለክቱ በተጋበዙበት ወቅት በተፈጠረው ግፊያና መገፈታተር ነበር የሞት አደጋ የደረሰው ይላል ጋዜጣው። የናይጄሪያ ቀይ መስቀል ማኅበርና የሆስፒታል ባለሥልጣኖች ብዙ ከባድ ጉዳት የደረሰባቸው ሰዎች ሆስፒታል እንደገቡና የሚሞቱም ሊኖሩ እንደሚችሉ ጠቁመዋል። አምስት መቶ ሺህ የሚሆኑ ስራ ፈላጊዎች በናይጄሪያ ኢሚግሬሽን አገልግሎት አራት ሺ አምስት መቶ አምሳ ስድስት የሥራ ቦታዎች እንዲያመለክቱ እንደተጋበዙና እያንዳንዳቸው ስድስት ዶላር እንደከፈሉ መናገራቸውን ለትምህርት መብት የቆመ ቡድን ገልጿል። የአገር አስተዳደር ሚኒስትር አባ ሞሮ ከስራቸው እንዲባረሩ የጠየቀው ቡድን መንግሥት ከስራ ፈላጊዎቹ የተቀበለውን 3 ሚሊዮን ዶላር እንዲመልስላቸው ቡድኑ ጠይቋል። የህዝቧ ብዛት 170 ሚሊዮን በሆነችው ናይጄሪያ 24 ከመቶ ወይም 41 ሚሊዮን የሚሆነው ህዝብ ስራ አጥ ነው። ከ24 ዓመት ዕድሜ ባነሱ ወጣቶች ዘንድ ደግሞ የስራ አጡ ብዛት 38 ከመቶ ነው። ናይጄሪያ ከአፍሪቃ ዋናዋ የነዳጅ ዘይት አምራችና ኢኮኖሚያቸው በከፍተኛ ፍጥነት እያደገ ካሉት የአፍሪቃ ሀገሮች አንዷ ብትሆንም በሀገሪቱ ባለው ሙስናና የአስተዳደር ጉድለት ምክንያት ብዙም የስራ ዕድል ሲፈጠር እንደማይታይ የዋሽንግተን ፖስት ጋዜጣ አውስቷል። የአገር አስተዳደሩ ሚኒስትር በበኩላቸው ሰዎቹ ለሞት የተዳረጉት ትዕግሥት በማጣታቸው ነው። ሥራ ፈላጊዎቹ በሥነ ሥርዓት እንደማመልከት ፈንታ በአጥሮች ዘለው በመግባታቸው ነው በሰው ዘንድ የመረጋገጥና የመገፈታተር ሁኔታ የተፈጠረው በማለት ጥፋቱ የሟቾቹ ነው ብለዋል። ለትምህርት መብት የቆመው ቡድን ግን የአገር አስተዳደር ሚኒስቴር ማዕከሉ ሊይዛቸው ከሚችላቸው በላይ አመልካቾችን ጋብዞ በቂ የጸጥታ ጥበቃ አገልግሎት አላቀረበም በማለት እንደነቀፈ ዋሽንግተን ፖስት ጋዜጣ ዘግቧል። ሎሳንጀለስ ታይምስ ጋዜጣ በበኩሉ ግብጽ ውስጥ ሕዝባዊ አመጽ በተካሄደበት ወቅት ከሞቱት ሰዎች ጋር በተያያዘ የፖሊስ አዛዡ ባለፈው ማክሰኞ የአስር ዓመታት እስራት እንደተፈረደባቸው ዘግቧል። በግብፅ ወታደራዊ ኃይል የተደገፈው ጊዜያዊ መንግስት ስልጣን በያዘበት ወቅት በነበረው ትርምስ ሁኔታ በፖሊስ መኪና ውስጥ ነፋስ አጥተው ከሞቱት 37 ተቃዋሚዎች ጋር በተያያዘ ነው። ሌትናንት ኮሎኔል አምር ፋሩክ የአስር ዓመታት እስራት የተፈረደባቸው አቃቢያነ ሕጉ በፖሊስ መኪናው ከ24 ሰዎች በላይ መግባት እንዳልነበረባቸው ወደ ኋላ አምነው ተቀብለዋል። በፖሊስ መኪና ውስጥ የተሳፈሩት 45 ሰዎች ሲሆኑ በሕይወት የተረፉት ጥቂቶች እንደሆኑ ሎስ አንጅለስ ታይምስ ጋዜጣ ላይ የወጣው ጽሑፍ ጠቁሟል። እስረኞቹ የሞቱት ከሥልጣን በተወገዱት ፕሬዚደንት ሞርሲ ደጋፊዎች ላይ ዘመቻ በተከፈተበት ወቅት ሲሆን ከአንድ ሺህ በላይ የሚሆኑ ሰዎች እንደተገደሉ ዓለም አቀፍ የሰብአዊ መብት ድርጅቶች ገልጸዋል። በመንግሥት የተሰየመው ኮሚሽን ግን የሞቱት ሰዎች ከ600 በላይ ናቸው ሲል በያዝነው ሳምንት ተናግረዋል። ግብፅ ውስጥ በአሁኑ ወቅት በእስረኞች በተጨናነቁት እስር ቤቶች ፖሊሶች በደል እየፈጸሙ ነው የሚል ክስ ይሰማል። ሞርሲ ከስልጣን ከተወገዱበት ወደ ዘጠኝ ወራት በሚጠጋ ጊዜ ውስጥ 1600 ሰዎች እንደታሰሩ የመንግሥት ባለሥልጣኖች መናገራቸውን አሶሽትድ ፕሬስ የዜና አገልግሎት በያዝነው ነው ሳምንት እንደዘገበ፣ ይህም የአምባገነኑ ሆስኒ ሙባረክ የአገዛዝ ዘመንን እንደሚያንጸባርቅ ሎስ አንጀለስ ታይምስ ጋዜጣ አውስቷል። ከታሰሩት አብዛኞቹ የሞርሲ ደጋፊዎች እንደሆኑ፣ ሆኖም የማሰሩ ዘመቻ ከሃይማኖታዊ እምነት ጋር ያልተያያዙ ሰዎችን፣ ምሁራንንና ጋዜጠኞችንም እንደሚያቅፍ ጋዜጣው ጨምሮ ገልጿል። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆየ ነው። ተከታዩ ዝግጅት የኢትዮጵያ ታሪክን የሚመለከት ውይይት ይሆናል። የሀሳብ ልዩነት በሚሰጥባቸው የኢትዮጵያ ታሪክ ጭብጦች ላይ የጀመርነውን ውይይት በመቀጠል ዛሬ የመጀመሪያው ክፍል ይቀርባል። የውይይቱ ተካፋዮች ዶክተር ጌታቸው ኃይሌ፣ የኢትዮጵያ ታሪክ ሊቅ እና የቋንቋዎች ምሁር፣ ዶክተር በያን አሶባ፣ የሕግ ምሁር፣ ቀድሞ የኦዲኤፍ ማለት የኦሮሞ ዲሞክራሲያዊ ግንባር አመራር አባል እና ዶክተር ብርሃኑ መንግስቱ የቨርጂኒያ ኦልድ ዶሚኒየን ዩኒቨርሲቲ የኮንፍሊክት ሪዞሉሽን ማለት የልዩነቶች ወይም የግጭቶች አፈታት ትምህርት መምህር ናቸው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ነች። ሄሎ ሰላም፣ ጤና ይስጥልኝ ለሁላችሁ። ሰላም ሰላም። እሺ ሄሎ፣ ጤና ይስጥልኝ ዶክተር ጌታቸው ዶክተር በያን ጠና ስትለ እንደምን ዋላችሁ? በጣም በጣም አመሰግናለሁ። ዶክተር በያን ይቅርታ፣ ባለፈው ጊዜ አንቱ ነበር ያልኩት፣ ወጣት ነ ሲሉኝ ጊዜ ነው አሁን አንተ አንተ ይበሉኝ። ወደ ኋላ ተመለስካ አንሳራዊ ነው መቼ ስሉ ነገር እሺ፣ አንተ ብባል ይገባኛል። ከእርሶ እርሶ ልበሎት ጊዜ ሽማግሌ ኖት፣ አንጋፋችን ኖት። እሺ ዶክተር ብርሃኑ ምናልባት የእድሜ ያጃ ሳንሆን አንቀሩም። አዎ አንድ አካባቢ ሳትሆኑ አትቀሩም። በጣም ደስ እንደምትሉ ይገባችኋል። አሁን እንደው ውይይቱ ደስ ይላል። ሌላ ሌላ የተሻለ አማራጭ እኮ የለንም ስልጠተዋይትን የጋራ ሀገር መፍጠር እንጂ ሌላ ከዚሁ የተሻለ ምርጫም የለም። በጣም ጥሩ። በዚሁ መንፈስ ወደ ውይይታችን እንገባለን። ባለፈው ሳምንት ውይይታችን ብዙ ነጥቦችን አንስተን ነበረ። ህዝቡን የሚያለያየው ነጥብ ምንድን ነው የሚለው ላይ ነው ያነሳ ነው፣ ታሪክን በተመለከተ ከዛ አንድ ነጥብ ነበረ ዶክተር በያን ያነሱት ኢትዮጵያ ውስጥ ተጨቆን የሚሉ ብሔር ብሔረሰቦች ለመጨቆናቸው አንዱን ምልክት የመጀመሪያውን የኢትዮጵያ ህገ መንግስት እንደ ምሳሌ ጠቅሰዋል። በዚያ ላይ ዶክተር ጌታቸው አስተያየት አለኝ ብለውኝ ነበር። እስቲ በሱ መንደርደሪያ እንጀምር። ዶክተር በያን ህገ መንግስቱን አይተህ አንተው ራምስህ ብታስተካክለው መርጥ ነበረ። እኔ ከምለው አስራ ዘጠኝ መቶ ሰላሳ አንድ አመተ ጊዜ ህገ መንግስት የሚለው ዘ ቴሪቶሪ ኦፍ ኢትዮጵያ ኢን ኢትስ ኢንታይርቲ ኢዝ ፍሮም ዋን ኤንድ ቱ ዘ አደር Subject to the government of His Majesty the Emperor, Hulun, subjectela cho. All natives of Ethiopia, that is to say, subjects of the Empire, form together the Ethiopian Empire. Hulun maletu no. Hula talka falomi. Nyambo bengi di Now in a position in Milutno. Yannunu astakaklo. እሱኑ ሲደግሙት ወይንም ደግሞ ሲገልጹት ነው። ኔቲቭ ና ሰብጀክትስ አንድ ነው፣ ሁለት አይደለም። ኔቲቭ አንድ ሰብጀክትስ አይደለም። እና ይሄንን እንድታየው ና እንድታረመው፣ እንድታስተካክለው ሌሎች ሌሎችም ደግሞ ሲሉ ሰምጃ አለሁ። ና ይህንን በተለየ አንተ ሕግ አዋቂ ስለሆንክ መመራቱን ካንተ ነው የምንጠብቀው። ና ይህ እንድታስተካክለው ፈልጋለሁ። ለዚህ ነው ይህ ነገር መስተካከል ያለበት ያልኩት። ዶክተር በያን እዚህ ላይ የሚሉት አለ አዎ በጣም ጥሩ ነው። ዶክተር ጌታቸው የተጻፈው ህገ መንግስት እኔም ያነበብኩት የእንግሊዝኛውን ቨርሽን ነው፣ አማርኛውን አላየሁትም። የእንግሊዝኛው ደግሞ የሚለው በትክክል ላንብበውና የራሴንም ግንዛቤ ልግለጽ። የመጀመሪያው አርቲክል ምንድን ነው የሚለው ኦል ኔቲቭስ ኦፍ ኢትዮጵያ ሲልና ኮማ ያደርጋል ሰብጀክትስ ኦፍ ኢምፓየር ኮማ ፎርም ቱጌዘር እቲ ቱጌዘር የምትለው ቃል ኦስታይን ጊዜ ውስጥ ዘ ኢትዮፒያን ኔሽን ነው የሚለው ሁሉም አንድ ቢሆን ኖሮ ዶክተር ጌታቸው እርሶ የቋንቋም ሊቅ ኖት፣ የታሪክም ምሁር ኖት። በእኔ አንባበብ ይሄ እንደ ህግ ዶኮመንት ሳነበው ሰብጀክት የሚሏቸው እና ኔቲቭስ ወይም ዜጋ የሚሏቸው በዚህ ህገ መንግስት ውስጥ አንድ ናቸው አይልም። ሁለቱ በጣምራ ቱጌዘር በኢትዮጵያን ኔሽን ይፈጥራሉ የሚል ነው እና የእኔ ግንዛቤ ዜጎች የሆኑና ዜጋ ያልሆኑ ወይም ከዛ በታች የሆኑ በጋራ የኢትዮጵያን ኢምፓየር ይመሰርታሉ፣ የኢትዮጵያን ኔሽን ይመሰርታሉ ብዬ ነው የምገነዘበው። እና የእኔ ግንዛቤ ስተኛ አይመስለኝም ዶክተር ጌታቸው እንደ ኦል ዴ ኔቲቭስ ኦፍ ኢትዮጵያ ብሎ ኮማ ሰብጀክትስ ኦፍ ደ ኤምፓየር ፎርም ቱጌተር ዴ ኢትዮፒያን ኤምፓየር ነው የሚለው እና ይህንን እንግሊዝ አዋቂዎቹ እንግዲህ ይሄን የሁለታችንም ቋንቋ ስላ አይደለ እንግሊዝ አዋቂዎቹ እንደዚህ አድርገው አያዩትም እንጂ ብዙ ጊዜ በእንግሊዝኛ እርስዎ የሚጽፋሉ፣ እኔ የምጽፋለው ጨርሶ ይሄ ትርጉም አይሄድም። እኔ እንደምለው ነው ትክክሉ። እኔም የምለው ትክክል እንዳውም፣ እኔ አንድ ኮሜንት ብጨምር አንደኛ የእኔም ንባብ ማይ ሪዲንግ ትክክለኛ ይመስለኛል። እኔ እንዳውም ኢትዮጵያ ውስጥ ከተጻፉት ህገ መንግስቶች ሁሉ እውነተኛው ይሄ ነው ነው የምለው። የቀድሞ የኢትዮጵያ መሪዎች በቀደም ስላሴ ጊዜ እና እንደዚህ የነበሩ መሪዎች ኋላ ከመጡት መሪዎች የሚለዩት እውነት በመናገርና ባለመናገር መካከል ነው። እና እኔ ይሄ የቀዳማዊ ስላሴ የመጀመሪያው ህገ መንግስት፣ ኢትዮጵያንም የገለጸበት የታሪካዊ ሁኔታውም እና በኢትዮጵያ ውስጥ ያሉ የደቡቡ እና የሰሜኑ ደግሞ በኢትዮጵያ ውስጥ በነበራቸው ቦታ ጭምር በጣም ትክክለኛ ህገ መንግስት ነው፣ ከሁሉም የተሻለ። በጣም አከብራቸዋለሁ። እውነት ነው የተናገሩት ባይነኝ፣ የኔም ሪዲንግ ትክክለኛ ይመስለኛል። እንግዲህ ለሌላ ለአድማጭ ለሌላ ተመራማሪዎች እንቶ እሺ፣ አመሰግናለሁ ሁለታችሁንም፣ ዶክተር በያን፣ ዶክተር ጌታቸው ኃይሌ። እንግዲህ አሁን ያለፈ የቀድሞ ህገ መንግስት ላይ ነው የምንወያየው። ከሱ ወዲህ ሌሎች ህገ መንግስቶች የደርግ ህገ መንግስት ነበረ። አሁን ደግሞ ኢፒአርዲፍ ኢህደግ ያወጣው ህገ መንግስት ና ታሪክ ወደ ኋላ መለስ ብለን የምናየው ና ግን የዛሬ ሁኔታችን ላይ የምንወያይ ከመሆኑ አንጻር ዶክተር ብርሃኑ ለኦሮሞ ማህበረሰብም ይሁን ለሌሎች ጭቁን ብሔር ብሔረሰብ ኢትዮጵያ ውስጥ ለሚገኙትም ይሁን ለአጠቃላይ ኢትዮጵያ የዛ ታሪክ ጭብጥ ለዛሬ ሁኔታችን ምን ፋይዳ አለው? መጀመሪያ እኔ ሁለታችሁ ከተረጎማችሁት የተሻለ አስተሳሰብ ሊኖረኝ አይችልም። ቢኖረኝም እርግጠኛ ነኝ አንዳቸው አትቀበሉትም እና እኔ ግን የማስበው ትንሽ ለየት ታሪክ ነው። ታሪክ ትልቅ ሚና አለው፣ በግልም ደረጃ በሀገርም ደረጃ በዓለምም ደረጃ ታሪክ ሚና አለው። ግን ታሪክ አንዳንድ ጊዜ አልስማማ ሲል እኔ እንደሚመስለኝ ሁለት አይነት ናራቲቭ ሁለት አይነት አስተሳሰብ ሶስት አይነት አስተሳሰብ ተቀምጦ ወደ ፊት ለመሄድ መቻል አለበት። የኦሮሞ ህዝብና በጠቅላላው የደቡብ ህዝብ እና የሰሜን ህዝብ ግንኙነት የለውም፣ አንድ አልነበረም። አንድነቱ ምን አይነት መልክ ይዞ ነው ተብሎ ቢጠየቅ ልዩ ልዩ መልስ ሊኖረው ይችላል። ግን ህዝቡ የሰሜን ወደ ደቡብ የደቡብ ወደ ሰሜን መሄዱ ብዙ ምልክቶች ስላሉ ከኔ የበለጠ እናንተ ሁለታችሁ ስለምታውቁት ራያና ዘቦ ያለውን የኦሮሞን ህዝብ ሂዶ ማየት ብቻ በቂ ይመስለኛልን። እውነቱን ነገሩን ልናስታርቀው ከፈለግን እኔ ግን እንደሚመስለኝ ያንም ሁለቱንም ናረቲቭ በመሰለ አቀራረብ ተቀብሎ ስላለፈው ስናወጋ በአሁኑ ጊዜ የሚሆነው በቅርቡ ጊዜ የሆነው ህዝቡን የሚጎዳው አገሪቱን የሚጎዳት ወገንን ከወገን የሚያርቀው ነገር እየበዛ ስለሄደ ከዚያ አርቆ ስለሚወስደን፣ እኔ መቼም አንድ መቋጮ ቢኖረውና እንዳልኩት አንዳንድ ጊዜ መስማማት ሳይቻል ሁለት አይነት ናራቲቭ ሳሉ ብሎ ሶስት አይነት አሉ ብሎ በማስገደድ ሳይሆን በመወያየት ተቀብሎ ወደ የጊዜውን ችግር ለመፍታት የሚመጣውን አቅድ ለመስጠት መወያየቱ የሚሻል ይመስለኛል። እሺ፣ አመሰግናለሁ። እንግዲህ ባለፈው ውይይታችን የኦሮሞ ሕዝብ ከሌላ ቦታ እንዳልመጣ እዚያው አካባቢ የተወለደ መሆኑን ዶክተር ጌታቸውም ዶክተር በያንም ተስማምታችኋል። በሌላ በኩል ደግሞ ለዚህ ውይይታችንም በተለያዩ ድረገጾችም በፓልቶኮች ለውይይት መነሻ የሆነው በአጼ ምኒልክ ዘመነ መንግስት ኦሮሞዎች ላይ ተፈጸመ የተባለው ግፍ ነው። በአርሲ አካባቢ ወይንም አልገብር ባሉ በሌሎች አካባቢዎች ግን የታሪክ መጽሐፍት ደግሞ የተለያዩ በአውሮፓን የተጻፉ እንዲሁም ዶክተር ጌታቸው ኃይሌ ተርጉመው በኢትዮ ሚዲያ ላይ ያስቀመጧቸው የነ አባባሪ ጽሁፍ እና የሌሎች የቤተ ክህነት አዋቂዎች ጽሁፍ የሚለው ኦሮሞዎች በአስራ ስድስተኛው ክፍለ ዘመን ከደቡብ ኢትዮጵያ ተነስተው በተካሄዱ ጦርነቶች ከፍተኛ ግድያ ተፈጽሞ እስከ ሰሜን እስከ ትግራይ ድረስ እና ከዚያም በላይ ደርሰው ነበር ይላል። እና ይህን ታሪክ ዶክተር በያን ይገነዘባሉ ወይ ይቀበላሉ? ይሄንን ወይ በቅድሚያ ዶክተር ብርሃኑ ያሉትን ትንሽ አስተያሰፍቼ ወደዚህ ልመለስ እፈልጋለሁ። ዶክተር ብርሃኑ ትክክል ኖት፣ ባለፈው የኢትዮጵያ ታሪክ ላይ የተለያየ ናሬቲቭ የተለያየ ትርጉም እንሰጣለን። አንድ ትርጉም ደግሞ መጠበቅም ትክክል አይመስለኝም። ስላለፈው ታሪክ የተለያየ ግንዛቤ የተለያየ ፍቺ ቢኖረንም እኔ እንዳውም ማድረግ ያለብን ስለ ወደፊቱ መወያየቱ የበለጠ ያግባባናል ብዬ አምናለሁ። እሱ ላይ ነው የወደፊታችን ማቀዱ ላይ እንመጣበታለን። ምናልባት በዚህ ውይይት ውስጥ ያለፈውን ታሪክ ትርጓሜ ባንግባባ፣ ምናልባት በወደፊቱ ጣፋንታችን ላይ እንግባባለን ብዬ አስባለሁ አምናለሁም። ታ ዶክተር ጌታቸው ኃይሌ ዶክተር በያና ሶባና ዶክተር ብርሃኑ መንግስቱን ይዛ ነገ ትመለሳለች። ሰፋ ያለ ውይይት ይኖራችኋል፣ እንድታዳምጡ ከወዲሁ እንጋብዛለን። አሁን ሰአታችን ወደ መጠናቀቁ ነው። ማጠቃለያ ዜና አዲስ አበባ ያሰማናል። የኬንያ ምክር ቤት አባሎች ወንዶቹ ሚስቶቻቸውን ሳሳውቁ እስከፈለጉ ድረስ ተጨማሪ ሚስቶች ማግባት እንደሚችሉ ህግ ጸደቀ። የአማጺው አልሻባብ ሚስቶች በቀጣዮቹ ሁለት ቀናት ውስጥ ከኪስማዮ ከተማ ለቀው ካልወጡ ከፍተኛ ቅጣት እንደሚደርስባቸው ተገለጠ። የተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት ዩኔስኮ ሎሬአን ከሚባል ዓለም አቀፍ ቡድን ጋር በየዓመቱ የሚካሄደው ሴቶች በሳይንስ ሽልማት አንዲት ኢትዮጵያዊት አሸናፊ ሆኑ። ዩናይትድ ስቴትስ በዩክራይን ቀውስ ምክንያት ሩሲያ ላይ ለጣለችው ማዕቀብ በእኛ በኩል ለጊዜው አጸፋውን አዘግተናል ሲሉ የሩሲያው ፕሬዚደንት ቭላድሚር ፑቲን አስታውቀዋል። በሌላ በኩል ደግሞ ዩክራይን ከአውሮፓ ህብረት ጋር የንግድ ስምምነት መፈረሙን አዘጊታ የተቀራረበ የፖለቲካ ግንኙነት ለማግኘት ስምምነት ፈርማለች። ካለፈው የካቲት 29 ቀን ጀምሮ ከአየር ላይ የጠፋውን የማሌዥያ አየር መንገድ አውሮፕላን ለማግኘት ደቡባዊ ህንድ ውቅያኖስ ውስጥ የተጀመረው ፍለጋ ዛሬ ሁለተኛ ቀኑን ይዟል። ተገኙ የተባሉት ሁለት ስብርባሪዎችም የአውሮፕላኑ ስለመሆናቸው እስካሁን የተገኘ ተጨባጭ መረጃ የለም። ዜናው አበቃ። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በስቱዲዮ ቴክኒሽያኑ ኔልሰን ሎፔዝ፣ ፕሮግራሙን የመሩልን ኃይሉ ታምራትና ቴሌላይምባክ ናቸው በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸው እንዲሁም በሌሎች ባልደረቦቻችን ስም የምንሰናበተው ያስተናገርናችሁን የአዲሱ አበበና እኔም ሰሎሞን አባተንን ስላዳመጣችሁን አብራችሁን ስለቆያችሁ ከልብ እናመሰግናለን። ከኛ ቀጥሎ የትግርኛ ዝግጅት ይቀርባል። ሚኒያና በትረ ተዘጋጅተዋል። ጠዋት ቤታችሁ ተዘጋጅታችሁ የመጣችሁ ነው ይመስለው በደም ተዘጋጅተው ቁጭ ብለዋል። መልካም ቆይታ ይሆንላለን። ደህና ደሩ አድማጮቻችሁ Thank you. of America